ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ለራሱ እንኳን የማይሆነው የሻቢያ መንግስት እነሱን ይደግፋል ብለው ቀጼ በተስፋ ይዘው እዛ የተቀመጡትም ቢሆኑ በእኛ እምነት ይሄን ነገር ትተው እየበለጸገች እያደገች ያለች አገራቸው በሰላማዊና ዴሞክራሲያዊ መንገድ ሀሳብ ልዩነትም ካላቸው ሊያቀርቡ በሚችሉበት ደረጃ ላይ የደረሰች በመሆኗ ይሄን ትቶ ወደ ሰላማዊ መስመር ቢመጡ ይሻላቸዋል እንላለን በትጥቅ ትግል መንግስት ለመቀየር እየሰሩ ያሉ የኢትዮጵያ ተቃዋሚ ኃይሎች ውጤት እንደማይኖራቸው እርግጠኛ ነን ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከተናገሩት የተወሰደ ነው። ዝርዝሩ በአብይ ርዕሳችን ይቀርባል። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አምሽታችኋል። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22፣ ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ማክሰኞ ጥቅምት 16 ቀን 2008 ዓ ም ምሽት ፕሮግራም አስተናጋጆቻችሁ እኔ አዳነ ፍስሃዬና ሰለሞን ክፍሌ እንሆናለን። ንጉሡ ታምሬ ፕሮግራሙን ይመራል። ልዩ ልዩ ቅንብሮች አሉን። አብራችሁን አምሹ። አሁን በቅድሚያ ያለም ዜና። በታንዛኒያ ፕሬዝዳንታዊ ምርጫ የገዢው ፓርቲ ተወዳዳሪ ጆን ማንጉፉሊ እየመሩ መሆናቸውን ዛሬ ወጣው ቀዳሚ ውጤት አሳይቷል። ይሁንና ባለፈው እሁድ የተካሄደው ምርጫ እየተቆጠረ ባለበት በአሁኑ ወቅት በርካታ የካቢኔ ሚኒስትሮች በፓርላማ የነበሯቸውን መቀመጫዎች እያጡ ነው። የረጅም ጊዜ የገዢው ቻማቻ ሙፑንዲዚ ፓርቲ ተቀናቃኝ የሆነው የተቃዋሚዎች ጥምረት ተወዳዳሪዎች በምክር ቤቱ የነበሩትን የሚኒስትሮች ቦታዎችን እየወሰዱ ነው። በታንዘኒያ እንዲህ አይነት የተቀራረበው ውይይት ታይቶ አይታወቅም ተብሏል። ለገዢው ፓርቲ የበላይነት የመጀመሪያው አብይ ተግዳሮት ተደርጎ ታይቷል። በታንዘኒያ መሀል ሀገር ባሉት ተቀናቃኝ ደጋፊዎችና በዛንዚባር ራስ ገዝ ግልል ውስጥ ውጥረት ሰፍኗል። የሀገሪቱ የምርጫ ኮሚሽን ታዲያ ህዝቡ እንዲረጋጋ ጥሪ አቅርበዋል። የምርጫውን ውጤት ሊያሳውቅ የሚችለው እሱ ብቻ እንደሆነ በመግለጽም አስጠንቅቋል። የኮንጎ ሪፑብሊክ መራጮች ፕሬዚደንት ሳሷ እንጌሶ እንደገና ለፕሬዝደንትነት ለመወዳደር የሚያስችላቸውን ህገ መንግስታዊ ለውጥ በህዝበ ውሳኔ አጽድቀዋል። ዛሬ የወጣው የህዝበ ውሳኔ ውጤት ድምፅ ከሰጡት ሰዎች ከ92 ከመቶ በላይ የሚሆኑት ህገ መንግስታዊ ለውጡን እንደ ደገፉ አሳይቷል። በህዝበ ውሳኔው ድምፅ በመስጠት የተሳተፉት መራጮችም ሰባ ሁለት ከመቶ መሆናቸው ታውቋል። በሀገሪቱ ያሉት ተቃዋሚዎች በምርጫው አልተሳተፉም፣ ለምርጫ የወጡት ሰዎች ብዛትም በጣም አነስተኛ ነው ይላሉ። የተቃውሞው መሪ ፓስካል ሳቲ ማቢያላ የህዝበ ውሳኔ ውጤት እንዲሰረዝ ጠይቀዋል። በህዝበ ውሳኔ የጸደቀው ህገ መንግስታዊ ለውጥ ፕሬዚደንቶች ከሁለት የስልጣን ጊዜ በላይ እንዳይቀጥሉ ማገዱን ሰርዟል። ለፕሬዝደንትነት የሚወዳደሩት ሰዎች ከሰባ ዓመት ዕድሜ በላይ እንዳይሆኑ የሚደነግገው ህግም ተነስቷል። የ71 ዓመት ዕድሜ አዛውንት የሆኑት እንጌሶ ከ13 ዓመታት በፊትና ከ6 ዓመታት በፊት አከራካሪ በሆነ ምርጫ አሸንፈው ነበር። ከዚያ በኋላም ላለፉት 36 ዓመታት በአብዛኛው በተለያዩ የሥልጣን እርከኖች ሀገሪቱን ሲመሩ ቆይተዋል። የቡሩንዲ የውጭ ጉዳይ ሚኒስትር በሀገራቸው ስላለው የፖለቲካ ቀውስ ከማንኛውም ሀገርም ሆነ ቡድን ጋር ለመነጋገር ቡሩንዲ ዝግጁ ናት ብለዋል። የቡሩንዲ ፕሬዚደንት ፒየር እንኩርንዜዛ መንግስት በሀገሪቱ ሰላምና ዴሞክራሲ እንዲኖር ይፈልጋል። ከአውሮፓ ህብረት ጋርም አጋርነትን ይሻል። ይሁንና ማንኛውም አይነት ምክክር በዛቻና በፈራጅነት ላይ መመስረት የለበትም ሲሉ አስገንዝበዋል። ትላንት ሉክሰምበርግ የተደረገው የአውሮፓ ህብረት የሚኒስትሮች ስብሰባ የኮቶኑ ስምምነት ፕሮቶኮልን ስለ አለማክበር ጉዳይ ከቡሩንዲ መንግስት ጋር ምክክር እንዲደረግ ጥሪ የሚያቀርብ ደብዳቤ ልኳል። ስምምነቱ የአውሮፓ ህብረት ከአፍሪቃ ከካሪቢያንና ከፓሲፊክ ሀገሮች ጋር ያለውን የኢኮኖሚና የልማት ግንኙነትን የሚመለከት ነው። የኮቶኑ ስምምነት መልካም አስተዳደርን እንደ ወሳኝ ነገር አድርጎ ያቀርባል። ይህን የሚጥሱ ሀገሮች በከፊልም ሆነ ሙሉ በሙሉ የልማት ትብብር ሊቋረጥባቸው እንደሚችል ይጠቅሳል። የአውሮፓ ህብረት በቡሩንዲ ስላሉ የፖለቲካ ቀውስና ጭቅጭቅ ስላስከተለው የፕሬዝደንት ፒየር እንኩሩንዜዛ እንደገና መመረጥ ጉዳይ በቅርቡ ስጋቱን ገልጾ ነበር። ብሩንዲ ያሉት ተቃዋሚዎች የፕሬዝዳንቱን እንደገና መመረጥ የሀገሪቱን ህገ መንግስት ይጥሳል በማለት ተቃውመውታል። የዩጋንዳ ፖሊሶች በቅርቡ በተቃዋሚ አባላት ላይ የወሰዱት እርምጃ ህገ መንግስቱን የተከተለ ነው ሲሉ የሀገሪቱ የሀገር ውስጥ ጉዳዮች ሚኒስትር ዴታ ተከላክለዋል። የቪኦኤው ጄምስ ባቲ ያጠናቀረውን ዘገባ ቆንጅት ታየ ታቀርባለች። ከተቃዋሚ አባላቱ መካከል አንዳንዶቹ ትዕዛዝ አንቀበል በማለታቸው እንጂ ፖሊስ ከልክ ያለፈ ኃይል አልተጠቀመም በማለት ይሟገታሉ ሚኒስትር ደኤታው ጄምስ ባባ። ዩጋንዳ እንደ ኤሮፓውያን አቆጣጠር በመጪው የካቲት 16 ፕሬዝደንታዊና ምክር ቤታዊ ምርጫዎች ታካሂዳለች። ለ30 ዓመታት ያህል ስልጣን ላይ የቆዩት ፕሬዝደንት ዮዌሪ ሙሴቪኒም እንደገና ለመመረጥ ይወዳደራሉ። በቅርቡ ታዲያ ፖሊስ የተቃዋሚው የዲሞክራሲያዊ ለውጥ መድረክ መሪ ኪዛ ቢሴጂ ከዋና ከተማዋ ውጪ ሊያደርጉ የነበረውን ሕዝባዊ ስብሰባ ለመከልከል በወሰደው እርምጃ የፓርቲው አመራር አባል የሆኑት ፋቱማ ዜና አባሊናቦ ልብሳቸው ከላያቸው ተገፎ ራቁታቸውን በቴሌቪዥን ታይተዋል። የአገር አስተዳደር ሚኒስትር ደኤታው ጄምስ ባባ ግን እሳቸው ራሳቸው ልብሳቸውን አውልቀው ሲያበቁ ፖሊስ አወለቀብኝ ብለው ይወነጅላሉ። እንዲያውም የተቃዋሚ ፓርቲዎች በተለይም የኤፍዲሲ ደጋፊዎች እርቃናቸውን መቆም ለፖለቲካ የመጠቀም አዲስ ስልት ጀምረዋል ሲሉ ወንጅለዋል። ራሳቸው ተቃዋሚ አባሏና የሴቶች የሰብአዊ መብቶች ቡድን አባሎች በጽህፈት ቤት የተቀብዬ አነጋግር ያለው የሆነውን አሳይተናቸዋል። ልብሳቸውን ራሳቸውን እንዳወለቁ በግልጽ ነው የሚታየው፣ ግን የለም ፖሊስ ነው ልብሴን የገፈፈው በማለት አጥብቀው በመሟገታቸው ጉዳዩን የሚመረምር ፖሊሶች ሳይሆኑ የሴቶች ድርጅቶች አባላት ያሉበት ኮሚሽን አቋቁም ያለው ሲሉ ባለስልጣኑ አስረድተዋል። ሂማን ራይትስ ዋች እንደሚለው የዩጋንዳ ፖሊስ በቅርብ ዓመታት በሚከተለው የሕግና ስርዓት ማስከበር አሰራር ከባድ የሰብዓዊ መብት ረገጣ እየተፈጸመ ነው። ፖሊስ ብሔራዊ የምርጫ ኮሚሽኑ የወሰነልንን ሕግና ደንብ ከማስከበር በስተቀር ያጠፋነው የለም በማለት ይከራከራል። የናይጄሪያ ኮሚኒኬሽንስ ኮሚሽን ኤምቲኤን የተባለውን የደቡብ አፍሪካ ኮሚኒኬሽንስ ናይጀሪያ ውስጥ ያልተመዘገቡ የተንቀሳቃሽ ስልክ ተጠቃሚዎችን መስመር ባለመቁረጡ ከአምስት ቢሊዮን ዶላር በላይ ቅጣት ወስኖበታል። በትላንቱ የጆሃንስበርግ የግብይት ልውውጥ ታዲያ የኩባንያው አክሲዮን ድርሻ በ12 ከመቶ ወድቋል። የኩባንያው ዋናዋ ገበያ ናይጀሪያ ናት። እስካለፈው ነሐሴ ወር በነበረው ጊዜ ውስጥ እንዲከናወን የቀረበውን ትዕዛዝ ያልፈጸመው ናይጀሪያ ያለ የተንቀሳቃሽ ስልክ አቅራቢ የደቡብ አፍሪካው ብቻ ነበር። ቅጣቱ የተሰጠው ለእያንዳንዳቸው ያልተመዘገቡ ሲም ካርዶች ያሏቸው ተንቀሳቃሽ ስልኮች ከ1000 ዶላር በላይ ቅጣት እንዲከፈል በተሰጠው ውሳኔ መሰረት ነው። የደቡብ አፍሪቃው የኮሚኒኬሽንስ ኩባንያ ስለ ቅጣቱ ከናይጀሪያው ኮሚሽነር ጋር እየተነጋገረ እንደሆነ ገልጿል። ዩናይትድ ስቴትስ በደቡብ ቻይና ባህር ቻይና ወደ ያዘችውና የኔነው ወደምትለው ደሴት አጠገብ የጦር መርከብ በመላኳ ቤይጂንግ አውግዛለች። ከመላው የዓለም ጭነቶች ግማሽ የሚሆነውና በዓመት በአምስት ትሪሊዮን ዶላር የሚገመት ጭነት በሚተላለፍበት አካባቢ የተደረገ አደገኛ ፖሊሲ ነው ብለዋለች። የዩናይትድ ስቴትስ ባለሥልጣኖች በበኩላቸው በባህሩ ቁጥጥር የሚደረግበት የሚሳኤል አውዳሚ ልምምድ ማካሄዱ ህጋዊና የሚዘወተር ነው ብለዋል። መርከቡ በባህሩ አካባቢ በሚዘዋወርበት ወቅት ችግር እንዳልተፈጠረና የቻይና መርከቦች አስተማማኝ ቦታ ላይ ሆነው የአሜሪካውን መርከብ ይቆጣጠሩ እንደነበር የዩናይትድ ስቴትስ ባለሥልጣኖች ገልጸዋል። በፓኪስታንና አፍጋኒስታን ወደ 350 የሚጠጉ ሰዎች በ ነጥብ አምስት በሚለካ ርዕደ መሬት በተገደሉበትና 200 ሰዎች በቀውሰሉበት ሁኔታ የመድን ሰራተኞች በቀላሉ በማይደረሱባቸው የሁለቱ አገሮች አካባቢዎች ለመድረስ ጥረት እያደረጉ ናቸው። አፍጋኒስታን ውስጥ በርዕደ መሬቱ የተመታው ነዋሪዎች የማይበዙበት የዳክሻን ክፍል ክፍለ ሀገር ሲሆን በከፋው ርዕደ መሬት የተጎዳው ግን የፓኪስታን ሰሜን ምስራቅ ክፍለ ሀገር ኸይበር በክቷ ነው። ባለሥልጣኖች ባረጋገጡት መሠረት ቢያንስ 185 ሰዎች ሲገደሉ ከ1450 በላይ ቆስለዋል። በመጨረሻም ድንበር የለሽ ሐኪሞች የተባለው የህክምና እርዳታ ሰጪ ድርጅት በሳውዲ አረቢያ የሚመራ የአየር ድብደባ ትላንት ሌሊት በየመን መዲና የሚገኘው ሆስፒታሉን እንደመታ ገልጿል። ይሁንና በሰዎች ላይ ከባድ ጉዳት እንዳልደረሰ ተናግሯል። ቢያንስ ሁለት ጊዜ በአየር ድብደባው የተመታው የሆስፒታሉ ህንፃ ግን ከባድ ጉዳት እንደደረሰበት ተናግሯል። በአየር ድብደባዎቹ ወቅት ሕክምና ሰራተኞቹንና ከባድ ጉዳት የደረሰባቸው በሽተኞችን ከሆስፒታሉ ለማስወጣት እንደቻለም ጠቁሟል። በሳውዲ አረቢያ የሚመራው ጥምረት ካለፈው መጋቢት ወር አንስቶ የመን ያሉትን ሁቱ አማጽያን ኢላማ ያደረገ የአየር ድብደባ ሲያካሄድ ቆይቷል። የመን ያለው የድንበር አልባ ሐኪሞች ቡድን ሥራ አስኪያጅ ቦታው ሆስፒታል መሆኑን የሚያሳይ ምልክት በቅርቡ የአየር ድብደባ ለሚያካሄደው ጥምረት ባለሥልጣኖች ሰጥቶ ነበር በማለት ነቅፈዋል። ዜናው አበቃ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን የዕለቱ አብይ ረስ ይቀርባል። በትጥቅ ትግል መንግሥት ለመቀየር እየሰሩ ያሉ የኢትዮጵያ ተቃዋሚ ኃይሎች ውጤት እንደማያመጡ እርግጠኞች ነን ሲሉ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ተናግረዋል። ከሻዕቢያ ጎን የተሰለፉትም ያሏቸው ቢሆኑ ጊዜያቸውን እንዳያጠፉና ወደ ሰላማዊ መንገድ እንዲመጡ መክረዋል። የጠቅላይ ሚኒስትሩ አስተያየት ከትላንቱ የመንግስታቸው የምሕረት ውሳኔ ጋር ተገጣጥሟል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ በህዝብ ተወካዮች ምክር ቤት የተገኙት ከአባላቱ ለሚነሱ ጥያቄዎች ምላሽ ለመስጠት ነው። ፕሬዝዳንት ዶክተር ሙላቱ ተሾመ የመንግስትን የአምስት ዓመት የትኩረት አቅጣጫ አስመልክተው መስከረም 24 ቀን ለሁለቱ ምክር ቤቶች የጋራ ስብሰባ ያደረጉት የመክፈቻ ንግግር ደግሞ የጥያቄዎቹ መነሻ ነበር። እንደ ፕሬዝዳንቱ ንግግር ሁሉ በርካታ ርዕሰ ጉዳዮች በተነሱበት፣ በተዳሰሱበት የጥያቄና መልስ ጊዜ በውጭ የሚኖሩ ኢትዮጵያውያን ጉዳይም ተነስቷል። ሀገራቸውንና ህዝባቸውን ለመርዳት ልዩ ልዩ እንቅስቃሴ የሚያደርጉ በውጭ የሚኖሩ ኢትዮጵያውያን መኖራቸውን ጠቅላይ ሚኒስትሩ አብራርተዋል። ከዚህ በተቃራኒ የቆሙ ስላሏቸውም ተናግረዋል። በተለይም በመሳሪያ ኃይል መንግስት ለመቀየር ይሰራሉ ስላሏቸው በትጥቅ ትግል መንግስት ለመቀየር ማሰብ ትርጉም አይሰጥም ነው ያሉት ጠቅላይ ሚኒስትሩ በመሳሪያ ኃይል መንግስት እንቀይራለን የሚሉ አካላት ትርጉም የማይሰጡ መሆናቸውን በሚገባ ህዝቡ የሚረዳበት ሁኔታ ስላለ በዚህ ሰበብ አስባብ የዋህ ዲያስፖራዎች የሚሰጡትን ገንዘብ ለመሰብሰብና ለማካበት ካልሆነ በስተቀር ትርጉም ያለው ነገር እንዳልሆነ የሚታወቅ ነው። በእርግጥ አሁን አሁን እነዚህ ገንዘብ በትንሹም ቢሆን የሚያዋጡትም ቢሆን እጃቸውን መሰብሰብ ጀምረዋል። ምክንያቱም በከንቱ ገንዘባቸው እየፈሰሰ እንዳለና የሚናገሩት ሁሉ ሐሰት እንደሆነ በተለያዩ ማረጋገጫዎች ስላረጋገጡ ማለት ነው። እናም በትጥቅ ትግል መንግስት እንለውጣለን በሚል ከሻቢያ ጎን የተሰለፉት ኃይሎች ወደ ሰላማዊ መንገድ እንዲመጡ ጠቅላይ ሚኒስትሩ መክረዋል። ስለዚህ ለራሱ እንኳን የማይሆነው የሻእቢያ መንግስት እነሱን ይደግፋል ብለው ቀጼ በተስፋ ይዘው እዛ የተቀመጡትም ቢሆኑ በእኛ እምነት ይሄን ነገር ትተው እየበለጸገች እያደገች ያለች አገራቸው በሰላማዊና ዴሞክራሲያዊ መንገድ ሀሳብ ልዩነትም ካላቸው ሊያቀርቡ በሚችሉበት ደረጃ ላይ የደረሰች በመሆኗ ይሄን ትቶ ወደ ሰላማዊ መስመር ቢመጡ ይሻላቸዋል እንላለን። ነገር ግን ደግሞ በዚህ መንገድ እንቀጥላለን የሚሉ ከሆነም የኢትዮጵያ መንግስትና ህዝብ በሚያደርጉት ትግልና ትብብር እዚህ ግባ የሚባል ውጤት እንደማያመጡ እርግጠኞች ሆነን መናገር እንችላለን። ስለዚህ ጊዜያቸውን በከንቱ የሚያጠፉበት ሁኔታ አለ ብለን እንወስዳለን። የድርጅቶቹ አንዳንድ አመራሮች እንዲህ አይነቱ ጥሪና ምክር ሊዋጥላቸው እንደማይችልም ጠቅላይ ሚኒስትሩ ተናግረዋል። ምክንያቱም እንደ እርሳቸው አባባል የእነዚህ አመራሮች አላማ በተግባር በሌሉ ድርጅቶች ስም ጭምር መነገድ መነገድና ትርፍ ማግኘት ነው። በዚህ ሰበብ የሚነግዱት ንግድ አለ። ያን ንግድ ለእነሱ አትራፊ ነው፣ ጥሩ ገንዘብ ያስገኝላቸዋል። ስለዚህ ያን ንግድ አትራፊ በሆነ ሁኔታ ላይ የተወሰኑ ጥቂቶች እንደሚቆዩ እናውቃለን። እያለቀም እያለ ለምሳሌ ኦብነግ የሚባለው ድርጅት ወይም ኡቦ የሚባለው አልቋል። ኦነግ የሚባለው ድርጅት አልቋል። ሌሎችም እንደዚሁ ስም ያወጡ ድርጅት የተባሉት በሙሉ እዚህ ግባ የሚባሉ አይደሉም። ነገር ግን ንግዱ ስላለ ጥቂቶች መሪ ነን የሚሉ እዚያም እዚህም ውርውር የሚሉበት ሁኔታ አለ። ድርጅቶቹ የተዳከሙትም በመንግስትና በህዝብ የጋራ ትግል መሆኑን ጠቅላይ ሚኒስትሩ አብራርተዋል። ይሄ መንግስት በሰራው ስራ ብቻ አይደለም ሊያልቁ የቻሉት የኢትዮጵያ ሶማሌ ህዝብ በሚገባ ስለታገላቸውና አጋልጦ ስላዋረዳቸው ነው የጠፉት። የኦሮሞ ህዝብ የሚጠቅመውን ነገር ስለሚያውቅ ነው ተዳክሞ እዚህ ደረጃ ላይ የደረሱት። በተመሳሳይ ሌሎችም ጋር በቤኒሻንጉልም በጋምቤላም የተወሰኑ ጥቂት የሚባሉት ሲንቀሳቀሱ የነበሩት የከሸፉበት ዋናው ምክንያት ህዝቡ ልማት፣ ሰላም፣ ዴሞክራሲ ስለሚፈልግና ስላየ ይሄ እንዲቀጥልለት ስለሚፈልግ ነው። ጠቅላይ ሚኒስትሩ በትጥቅ ትግል ስለተሰማሩ ኃይሎች የሰነዘሩት አስተያየት ከሌላ የመንግስታቸው ውሳኔ ጋር ተገጣጥሟል። በቅርቡ ወደ ኢትዮጵያ ለተመለሱት ራሱን የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ወይም ደምህት ብሎ ለሚጠራው ቡድን አባላት ምሕረት ማድረጉን መንግስታቸው ያስታወቀው በትናንትናው ዕለት ነው። ከአፍራሽ ተግባራቸው ወጥተው ጳጉሜ 6 2007 ወደ ኢትዮጵያ የተመለሱት የዴምህት አባላት በጸረ ሰላም እንቅስቃሴ ውስጥ በነበሩባቸው ጊዜያት ለፈጸሟቸው ወንጀሎች ሁሉ ጠቅላላ ምህረት ተደርጓል ብሏል መንግስት በትናንቱ መግለጫ። ጠቅላይ ሚኒስትሩ በዛሬው የምክር ቤት ቆይታቸው ለሌሎች በርካታ ጥያቄዎችም ሰፊ ማብራሪያ ሰጥተዋል። የሀገሪቱን የብድር መጠን በተመለከተ የተነሳው ጥያቄ ከነዚህ አንዱ ነው። የኢትዮጵያ የእዳ ጫና ከሌሎች ሀገራት ለየት ያለ ነው ብለዋል ጠቅላይ ሚኒስትሩ። ለዚህ ምክንያቱም እርሳቸው እንዳብራሩት ለልማት የሚውል መሆኑ ነው። ሌሎች አገሮች ላይ መንግስታት የሚበደሩት ብድር የሚሄደው ለደሞዝና ስራ ማስኬጃ ክፍያል። ስለዚህ በሁለታችን መካከል ያለው የእዳ የብድር አወሳሰድ ጉዳይ መሰረታዊ ልዩነት አለው። እኛ በምንም መልኩ የስራ ማስኬጃና የመንግስት የቀን ተቀን ወጪን በብድር የማንሸፍን አገር ነን። ስለዚህ አገራችን የምትወስዳቸው ብድሮች በሙሉ ማለት ይቻላል ለቴሌኮም ማጎልበቻ ነው ወይም ደግሞ ለሞባይል ስርዓት ለመዘርጋት ነው። ይሄ ማለት ደግሞ ተመልሶ ሞባይል ተጠቃሚው በሚከፍለው ዋጋ እዳችንን ለመመለስ የሚያስችል ቁመና ላይ ያኖረናል የመልካም አስተዳደር ና የፍትህ ዘርፍ የጤና አገልግሎት ጥራት ጉዳይ የወጣቶች የስፖርት ማዘውተሪያ ስፍራዎች ና ሌሎች ርዕሰ ጉዳዮችን በጠቅላይ ሚኒስትሩ ማብራሪያ ተዳሰዋል የአዲስ አበባ የባህርዳር የመቀሌ የሐዋሳ የነቀምቴና የድሬዳዋ ስታዲየሞች ስራ ሲጀምሩ ማንኛውንም አይነት አለም አቀፍ ውድድር ማዘጋጀት እንችላለን ያሉት ጠቅላይ ሚኒስትሩ ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ በሁለተኛው አብይ ርዕስም እዚያው አዲስ አበባ ይሆናል የምንቆየው ለፌዴራሊዝም ስኬት የሲቪክ ማህበራትና የነፃ ሚዲያ ሚና ወሳኝ መሆኑን የስዊዘርላንድ ኮንፌዴሬሽን ፕሬዚደንት ሲሚኖታ ሲሞረጌ አስታወቁ። ፕሬዚዳንቷ ለህዝብ ተወካዮችና ለፌዴሬሽን ምክር ቤት አባላት በቀጥታ ከቴሌቪዥን የተላለፈ ንግግር አድርገዋል። ተከታዩን ዘገባም የላከው እስክንድር ፍሬው ነው። በሶስተኛ ቀን የኢትዮጵያ ጉብኝታቸው በህዝብ ተወካዮች ምክር ቤት የተገኙት የስዊዘርላንድ ኮንፌዴሬሽን ፕሬዚዳንት ሲሞኒታ ሲማሩጋ ያደረጉት ንግግር በፌዴራሊዝም ስርዓት ላይ ያተኮረ ነው። 150 ዓመት ያስቆጠረውን የሀገራቸውን ፌዴራሊዝም መነሻ ያደረጉት ሲሞኒታ ሲማሩጋ አስፈላጊነቱንና ጠቀሜታውን በስፋት አብራርተዋል። ለዚህ የፌዴራሊዝም ስርዓት መሳካት ሶስት ወሳኝ የሆኑ ነጥቦች መኖራቸውን ጠቁመዋል። አንደኛው ነጥብ የስርዓቱ አሳታፊነትና በእኩልነት ላይ የተመሰረተ መሆኑን ነው የጠቆሙት። ሁለተኛው ደግሞ እርሳቸው እንዳሉት የብዙዎችን አቋም ማስተናገድ መቻል ነው። የተለያዩ የፖለቲካ ኃይሎችና ተዋናዮች ራዕያቸውን አመለካከታቸውንና ርዕዮተ ዓለማቸውን እንዲያቀርቡ ሊፈቀድላቸው እንደሚገባም አስታውሰዋል። እዚህ ላይ ደግሞ የሲቪክ ማህበራትና የነጻ የመገናኛ ብዙኃን ሚና ወሳኝ መሆኑን በአማርኛ የተተረጎመ በቴሌቪዥን በተላለፈው ንግግራቸው አመልክተዋል። በዚህ መሰረት የሲቪል ማህበረሰቡ የነጻ ጋዜጠኝነት ትልቅ ዋና ሚና ይጫወታሉ። ምክንያቱም በነሱ በኩል ነው የተለያዩ ተአማኒ የሆኑ የፖለቲካ ኃይላት ሊመሰረቱ የሚችሉት ሀይል ሊዳበሱ የሚችሉት በነዚሁ በማህበረሰቡ አመለካከትና በነጻ ጋዜጠኝ وفي المنطقه <سؤال> التي <سؤال> تتمتع بها بها المنطقه التي تتمتع بها من التي تتمتع بها المنطقه التي محابرات የሰብአዊ መብት ቡድኖች ለምሳሌ ሌሎች ኤንጂዎችም በዚህ ውሳኔ የመስጠት ሂደት ውስጥ ተሳትፎ ሊኖራቸው ይገባል፣ ሊሰሙ ይገባል። አንዳንድ ጊዜ ማዕከላዊ መንግስት የሚገዳደሩና የሚተቹ ቢሆኑም፣ በአጭሩ ጤናማ የሲቪል ማህበረሰብ እናም ነጻ ጋዜጠኝነት የዲሞክራሲ መሠረቶችና የጀርባ አጥንቶች ናቸው። ፕሬዚዳንቷ ለፌዴራሊዝም አስፈላጊ ሲሉ የጠቀሱት ሶስተኛው ነጥብ ነጥብ የውሳኔ ሰጪነት ስልጣንን ባልተማከለ ሁኔታ ወደ ታች ማውረድ ነው። በተመሳሳይም የሀብትና የተሳትፎ እድሎችን ወደ ክልሎች ማውረድ እንደሚገባ አስረድተዋል። የስዊስ ኮንፌዴሬሽን ፕሬዝዳንት በኢትዮጵያ ባደረጉት ቆይታ ከፕሬዝዳንት ዶክተር ሙላቱ ተሾመ እንደዚሁም ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ተወያይተዋል። ከኢትዮጵያ መሪዎች ጋር ቀጣይነት ያለው ውይይት እንደሚያደርጉም ተስፋቸውን ገልጸዋል። ሲሞኒታ ሲማሩጋ ስዊዘርላንድን በጋራ ከሚመሩት ሰባት ሰዎች አንዷ ናቸው። ሀገሪቱ ሰባት አባላት ያሉት የሚኒስትሮች ምክር ቤት ያላት ሲሆን ሁሉም እኩል ስልጣን አላቸው። ፕሬዚዳንት የሚለው ማዕረግ ግን በየዓመቱ በዙር ይደርሳቸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ መጽሔት ትንታኔው ተሸጋገር። የፌዴራሉ ከፍተኛ ፍርድ ቤት 15ኛ ወንጀል ችሎት እነ አቶ መላኩ ፈንታ ያቀረቡትን አቤቱታ ውድቅ አድርጎ በጉዳያቸው ላይ መሰማት የጀመረውን የአቃቤ ሕግ የምስክሮች ቃል እንዲቀጥል ወስኗል። የምስክሮቹ ቃል የሚሰማበትን የጊዜ ሰሌዳም እንዳወጣ አስታውቋል። መለስካቸው አማህ የላከው ዘገባ ዝርዝሩ አለው። የፌዴራሉ ከፍተኛ ፍርድ ቤት 15ኛ ወንጀል ችሎት እነ አቶ መላኩ ፈንታ በተሻሻለው የጉምሩክ አዋጅ እንዲዳኙ ያቀረቡትን ጥያቄ ውድቅ አድርጎ ቀደም ሲል የፌዴራል ስነ ምግባርና ጽረ ሙስና ኮሚሽን አቃቤ ህግ ባቀረበው ክስ መሠረት እንዲቀጥል በይኗል። ፍርድ ቤቱ ለዚህ ውሳኔው መሠረት ያደረገው የህገ መንግስት አጣሪ ጉባኤ የቀድሞውና የተሻሻለው የጉምሩክ አዋጅ የሚቃረኑ አይደሉም ብሎ በመተርጎሙ መሆኑን ገልጾ ለተከሳሾችም የሚጠቅመው በዚሁ መልክ መከራከሩ እንደሆነ አስረድተዋል። በቀድሞ የጉምሩክ ህግ መሠረት ያለቀረጥ የገቡ ተሽከርካሪዎችን ወይም ሌሎች መሣሪያዎችን ለሦስተኛ ወገን ማስተላለፍ ወይንም ከገባበት ዓላማ ውጪ በጥቅም ላይ ማዋል በወንጀል ያስጠይቅ የነበረ ሲሆን ክሱም የተመሠረተው በዚሁ አተረጓጎም ነበረ። የተሻሻለው የጉምሩክ ህግ ግን ይህን ድርጊት ከወንጀል ወደ ፍትሐ ብሔር ተጠያቂነት አዙሮታል። አቶ መላኩ ፈንታ፣ አቶ ገብረ ዋህድ ወለ ጊዮርጊስ፣ አቶ በላቸው በየነ፣ አቶ ነጋ ገብረ እግዚአብሔር፣ አቶ ከተማ ከበደ፣ አቶ ስማቸው ከበደና ዶክተር ፍቅሩ ማሩ ያቀረቡት አቤቱታ ጉዳያቸው በአዲሱ የጉምሩክ ድንጋጌ እንዲታይላቸው ሲሆን ይህም ህገ መንግስቱ በአንቀጽ 22 ቁጥር ሁለት ላይ በደነገገው መሠረት እንደሆነም ይታወቃል። ፍርድ ቤቱ በሰጠው ብይን መሰረት ከዚህ በኋላ የአቃቢ ሕግ ምስክሮች በወጣው የጊዜ ሰሌዳ መሰረት በሳምንት ሶስት ቀን ማለትም ሰኞ፣ ረቡዕና አርብ እየቀረቡ ይሰማሉ። ዝርዝር የጊዜ ሰሌዳውንም ባለጉዳዮቹ ከፍርድ ቤቱ ጽህፈት ቤት ማግኘት እንደሚችሉ ገልጿል። ማክሰኞና ሐሙስ ፍርድ ቤቱ የተለያዩ አቤቱታዎችን እንደሚመለከትና ብይን እንደሚሰጥም አስታውቋል። በሚኒስትር ማዕረግ የቀድሞ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር አቶ መላኩ ፈንታንና ምክትላቸውን አቶ ገብረ ዋህድ ወልደ ጊዮርጊስን ጨምሮ ጥቂት የባለስልጣኑን ሰራተኞችና አንዳንድ ባለሀብቶችን የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አቃቢ ሕግ የመንግስት ስራን በማያመች አኳኋን በመምራትና የሙስና ወንጀል ፈጽመዋል በሚል ክስ መስርቶባቸው የፍርድ ሂደቱ ከተጀመረ ሶስተኛ አመቱን ይዟል። አቃቤ ህግ ክሶቹን በተለያዩ ሶስት መዝገቦች አደራጅቶ ያቀረበ ሲሆን እስከ ዛሬ ድረስ የአቃቤ ህግ ምስክሮች የተሰማበት መዝገብ አንዱ ብቻ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በመጨረሻም በዚህ ሳምንት የጀኔቫ ሚኒስትሮች የክልል አስተዳዳሪዎችና ከፍተኛ ኃላፊዎች በአውሮፓ በብዛት የሚያልፉ ስደተኞችና ፍልሰተኞች እንዴት ከአንድ ከተማ ወደ ሌላ እንደሚሸጋገሩ ለመወያየት እየተዘጋጁ ናቸው። ሪኪ ሽሪዮክ ሚላን በሚገኘው የከተማዋ ዋና የስደተኞችና ፍልሰተኞች መሸጋገሪያ ጣቢያ የሚሰራ አንድ ኤርትራዊ ወጣት አነጋግራ የላከችውን ዝርዝር ሳሌም ሰሎሞን ታቀርበዋለች። የጣሊያን ሚላን ከተማ በመቶዎች የሚቆጠሩ ከኤርትራ ወደ አውሮፓ በመርከብ ተሻግረው የሚመጡ ስደተኞችና ፍልሰተኞች ቀዳሚ ማረፊያ ናት። ስደተኞች ወደ ከተማዋ ሲገቡ ግን የት እንደሚሰፍሩ ወይም ከየትኛው ቦታ ተሻግረው ወደ ሌላ ቦታ እንደሚሄዱ ለራሳቸውም ሆነ ለቤተሰቦቻቸው ስለ መጪው እድላቸው ውሳኔ ላይ ለመድረስ ሰባት ቀናት ብቻ ነው የሚሰጣቸው። ይህንን ጉዳይ በተመለከተ በዚህ ሳምንት የጀኔቫ ሚኒስቴሮች የክልል አስተዳዳሪዎችና ከፍተኛ ኃላፊዎች በብዛት ወደ አውሮፓ እየገቡ ያሉት ስደተኞችና ፍልሰተኞች እንዴት ከአንድ ከተማ ወደ ሌላ እንደሚሻገሩ ለመወያየት እየተዘጋጁ ነው። ከማንኛውም አገር በላይ በመርከብ ወደ አውሮፓ የሚገቡ ብዙዎች ስደተኞች ኤርትራውያኖች መሆናቸው ታውቋል። የዓለም አቀፍ የስደተኞች ድርጅት አይኦኤም ከ35 ሺ በላይ የሚሆኑ ስደተኞች ከኤርትራ ወደ ጣሊያን በዚህ ዓመት ብቻ በመርከብ እንደገቡ አስታውቋል። ጽጋሃንስ ወልደ ስላሴ ከኤርትራ እንደ አውሮፓውያን አቆጣጠር በ2007 ነው አገሪቷን ለቆ የተሰደደው። አሁን ሚላን በሚገኘው የከተማዋ ዋና የስደተኞችና ፍልሰተኞች መሸጋገሪያ ጣቢያ ስደተኞችን በመርዳት ስራ ላይ ተሰማርቷል። አቶ ጽጋሃንስ የአሜሪካ ድምጽ ጋዜጠኛ ሪኪ ሽወርክ ስለዚህ ሁኔታ እንዲገልጽላት ጠይቃው ነበር። እንዲህ ሲል መልሷል። ወጣቶች በብዛት ከኤርትራ ወደዚህ ይመጣሉ። በየቀኑ ከ200 በላይ የሚሆኑ ሕፃናት፣ ጨቅላ ልጆች፣ ነፍሰ ጡሮች በረሃና ባህር ተሻግረው ወደዚህ ሲመጡ በጣም ያሳዝናል። በተለይ ከዚች ከትንሽ ሀገር ይህንን የሚያክል ስደተኞች ሲመጡ ከሀገሪቷ ማንም እንደማይቀር ያሳያል። ሰዎች ተስፋ ስለቆረጡ ነው አገሪቷን ለቀው የሚወጡት። ለውጥ መጠበቅ ሰልችቷቸዋል። ሁሉንም ነገር ነው ተተው የሚመጡት እዚህ ሚላን ከገቡ በኋላ ምን አይነት ሁኔታ ነው የሚጠብቃቸው? በሚላን ከተማ ሰው እንደ ሰው አይቆጠርም። ይህ ደግሞ በዚህ ከተማ ውስጥ ብቻ ያለ ችግር ሳይሆን በሌሎች ቦታዎችም የሚታይ ነው። መጀመሪያ ሲመጡ አይመዘግቧቸውም። ከዛ በኋላም በጣም ለትንሽ ጊዜ ነው ከሰባት እስከ ስምንት ለሚሆኑ ቀናት ብቻ ነው እርዳታ የሚሰጣቸው። ከዛም ወደሚፈልጉት ቦታ ለመሄድ የመጓጓዣ ገንዘብ መጠየቅ አለባቸው። ከስምንት ቀናት በላይ ከቆዩ ግን በጣሊያን የፖለቲካዊ ጥገኝነት መጠየቅ አለባቸው። ስለዚህ በጥድፊያ ነው ይህንን ሁሉ መጨረስ ያለባቸው። አንዳንዴም የመረጃ እጥረት ሊኖር ይችላል። ምክንያቱም የት እንደሚሄዱ ገንዘብ ከየት እንደሚመጣ ላያውቁ ስለሚችሉ አንዳንዴ ገንዘብ ወላጆቻቸው እንዲልኩላቸው ስለሚፈልጉ ችግር ሊያጋጥማቸው ይችላል። መንቀሳቀሻ ሰነዶች ለማግኘት መጓጓዣ ትኬት ለመቁረጥ የሚተባበር ሰው ያስፈልጋቸዋል። ይህንን ሁሉ ጉዳይ በሰባት ቀናት ጨርሶ ወደ ሌሎች ሀገሮች መሻገር በጣም ከባድ ነገር ነው። ስለ ኤርትራውያኑ ስትናገር፣ እነዚህን ሰዎች ለመሰደድ የሚያበቃቸው ዋናው ምክንያት ምንድን ነው ብለው ይነግሩሃል። ብዙ ሰዎች የሚነግሩኝ ዋናው ምክንያት በኤርትራ ያለውን በውትድርና መሰለፍ፣ የኑሮ ውድነትና፣ በሀገሪቷ ላይ ያሉ ችግሮችን መቋቋም እንዳቃታቸው ነው የሚገልጹት። ውትድርና ስትል በውትድርና መሰለፍ ስትል ምን ማለት ነው? እንዲያውም ውትድርና መባሉ ሁኔታውን በግልጽ አያስረዳም። ምክንያቱም ውትድርና በሁሉም ሀገር ያለ ነው። እነዚህ ሰዎች ግን ወታደሮች አይደሉም። እንደ ባሪያ ነው የሚቆጠሩት። ምርጫ በሌለበት፣ ስራ ገደብ በሌለበት ሁኔታ ይሰራሉ። ሁሉም በስልጠና እንዲሳተፉ ይገደዳሉ። ውትድርና እንለዋለን ግን ልክ አይደለም። ክፍያ የሌለበት ስራ በውትድርና መልክ ባርነት ነው። መቼ ነው ከኤርትራ የወጣው? በስንት ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር በሁለት ሺ ሰባት ነው ሀገሬን ለቅቄ የወጣሁት። ወደ ስምንት ዓመት ሆኖኛል። እኔም እንደ ባሪያ ከሁለት እስከ ሶስት ለሚሆን ጊዜ በነጻ ሰርቻለሁ። በመጨረሻ ባሪያ አልሆንም ብዬ ተሰደድኩ። የአገሪቱ መሪዎች የጽጋህንስ ወልደ ስላሴን እና የሌሎችን ስደተኞች ክሶች ከእውነት የራቀ ነው ሲሉ ነው በተደጋጋሚ የሚገልጹት። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና እኔም አዳነች ፍስሐየንን እስከ ምሽቱ አራት ሰዓት ከእናንተ ጋር እንቆያለን። አሁን ደግሞ ከስልክ አስተያየቶቻችሁ የሚከተሉትን እናድምጥ። በመጀመሪያ የቮይስ ኦፍ አሜሪካ ጋዜጠኞች እንደምን አላችሁ? ይሄንን ፕሮግራምን በማቅረባችሁ በጣም ደስ ይላል። ባለፈው እንደተናገራችሁት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከጋዜጠኞች ጋር ለመስራት መንግስታቸው ፈቃደኛ ነው ምንጊዜም ቢሆን ብለው የተናገሩት በጣም ደስ ይላል። ሆኖም ግን እንደ ይሄንን ነገር እውነት ለማድረግ እና ጥሩ ምርታ ለማሳየት እንደው በመጀመሪያ ጀማሪያ የታሰሩትን ጋዜጠኞች በዚህ በሽብርተኝነት በምናምን እያሉ ያሰሯቸውን ጋዜጠኞች ለጥሩ ነገር ለምን አይፈቷቸውም? እነሱ በቃ እና ይሄ ነገር ጥሩ አጀማመር ይሆናል። ጋዜጠኞቹ ቢለቀቁ ለመንግስትም፣ ለምንደው ጥሩ ለውይይቱ ጥሩ በር መፈቻ ነው ብያስባለሁኝ። የምደውላቸው ከአትላንታ አካባቢ ነው። በጣም አመሰግናለሁ። ጠና ቪዲዮ አመሰግናለሁ። ከዚህ በፊትም በጣም ከምወደው ቤተሰቦች ጋር በተለያየው በሀያ ቀን በሀያ አመት ውስጥ አገራኝ ታችኛል። አሁንም ባለፈው በአቶ ሙልጌታ ሉሌ ሞት ላይ ዮሀንስ ሙልጌታ ማለት ልጃቸው ነው። ከሱም ጋር ከተለያየው ወደ ኦልሞስት ሀያ አምስት አመት አልተገናኘንም እና አድራሻው ጠፍቶብኝ በምን እንደማገኘው አሁንም ግራ ገብቶኝ ነበር። ግን ባለፈው አቶ አዲሱ እንደውም እሱ ሰርግ ላይ ይሁን የሆነ ነገር ላይ እንደተገኘ ስለሰማው ብቻል የኔን ስልክ ቁጥልቀው ና መልእክት መግኘት የምችል ከሆነ መገናኘት የምችል ከሆነ በጣም ደስ ይለኛል። ቶኪዮ ነው የሚደውለው እዛ ይሁ ባላለሁኝ እግዚአብሔር አመሰግናለሁ። እና ስለኝ አዘጋጅ ተብላላችሁ የበክር አድማጠፍ ነኝ። ይህንን አስተያየት በእናንተ በኩል ለኢህአዴግ ስራ አስፈጻሚ ኮሚቴ እንድታስተላልፉ ፈልጌ ነው። የባህርን በር ይመለከታል። ያልተመለሰ የህዝብ ጥያቄ ስለሆነ ምሁራንም ሆነ መላ ኢትዮጵያ ህዝብ ጥያቄ አታፈኑት። አሰብ ሱልጣን ኢብራሂም ተሽጣ እንደነበር ተምረናል። ደርግም ቢሆን ራስ ገዝ አስተዳደር አድርጓት ነበር። በመረብ ወደ ማዶ ስለሆነች ወደ ኤርትራ እንድትጠቃለል ተደርጓል። ስለዚህ አሁን ያለው መንግስት እንደ አቶ መለስ ግትር ሳይሆን ከቻለ ድጋፍ ካልቻለ መብቱን ለህዝብ እንዲሰጥ ብታደርጉ እንደ ግድቡ ህዝቡ እንደሚወዳቸው እርግጠኛ ነኝ። ውጤትም እንደሚገኝ ይጨምር። አመሰግናለሁ። ተስፋያኒ ከአሜሪካ ዜሮዎች። በጣም ነው የምናመሰግናችሁ እስካሁን የምታቀርቡት ፕሮግራም በጣም የሚደነቅ ነው። ተከታያችሁ ነ እና እኔ መጽሐት የፈልገው አስት ጠቅላይ ሚኒስቴራችን ኃይለማርያም ደሳለኝ መግለጫ ሰጡ ነበረ። ነጻ ሚዲያ እና ጋዜጠኞች እንዲኖሩ የምለው መግለጫ ነው። ብዙ ጊዜ መንግስት የሚሰጣቸውን መግለጫዎች እና የሀገራችን መተዳደሪያ ህገ ደንብ ህገ መንግስትን የሚጥሱ ባለስልጣናትም ሆነ የበታች አመራሮች ላይ መንግስት ለምንድን ነው እርምጃ የማይወስደው የሚል ጥያቄ ነው። በመቀጠልም የሚመለከተውን የመንግስት ባለስልጣናት ጠይቃችሁ ብታቀርቡልን በጣም ደስ ይለናል። በጣም እናመሰግናለን። እግዚአብሔር ከእናንተ ጋር ይሁን። ዘላለም ነኝ ከሜርላንድ ሎ አሜሪካን ድምጽ ሬዲዮ እንደምናችሁ ሰላም ናችሁ ወይ? በእናንተ ሬዲዮ ብዙ የኢትዮጵያ አስተዋጽኦ ያደረጉ ሁሉ ነገር ያደረጉ ስታስተላልፉ እንሰማለን። ለምሳሌ ሙዚቀኛ፣ ደራሲያን ሁሉ ጋዜጠኞች ስገት ሲገጥማቸው የሆነ ነገር ስገት ናቸው አስተላልፎ እንሰማለን። ግን እንደ ጌታቸው ሞኩሪያ ሰክሰውን የሚጫወት ለሶስት አመት በላይ አልጋ ላይ ስተኛ ወይ ደማ ሶፋ አልጋ ላይ እንኳ አይተኛም፣ ሶፋ ላይ ስተኛ በእናንተ ለምን እንዳልጋበዛችሁ በጣም ጥሩ ነው ያለ እና እስቲ በእናንተ ሬዲዮ ቃለ መጠየቅ አድርጋችሁ እንድታሰሙን ፈልገን ነው። ያው አሜሪካ ምንስ አድማጮችን ለታሳትፏችሁ እናመሰግናለን። በነገራችን ላይ የመጨረሻው አስተያየት ሰጪ ያነሱት ጌታቸው መኩሪያ ማን ነው ለምትሉ፣ እስቲ ቀጣይዋን እርሱ በመሳሪያ የሚጫወታትን ዜማ እናቀርብላችሁ። ለመተዋወቂያም ለማስታወስም ታግዛለች። የምታውቋትም ተዝናኑባት። ጌታቸው መኩሪያ የጥንት የጠዋቱ ጣዩ ንግድና ማህበረሰብ የዓለም የገንዘብ ድርጅት አይኤምኤፍና የዓለም ባንክ በየዓመቱ ከሚያከናውኗቸው የልማት ጉባኤዎች አስቀድሞ የየሀገሮችና የዓለም አቀፍ የምጣኔ ሀብት አሀዞችን ይፋ ያደርጋሉ። በዚህም መሰረት በኢትዮጵያ መጥ ፈጣን የምጣኔ ሀብት እድገት መመዝገቡን ገልጸው አጠቃላይ ሀገራዊ ብድር ማሻቀቡን አስረድተዋል። ሁኔታው ያስበናል ነው ያሉት የፕሮግራሙ አዘጋጅና አቅራቢ የኖክሰ ማግዜር በዚህ ዙሪያ ከልማት ምጣኔ ሀብት ባለሙያ ዶክተር አክሎክ ቢራራ ጋር ያደረጉት ቃለ ምልልስ ቀጥሎ ይቀርባል። የገንዘብ አቅም፣ የውጭ ምንዛሪ አቅም የሌላቸው ሀገሮች ይበደራሉ። በብድር ድጎማ ያደጉ ሀገሮች ብዙ ናቸው። የምስራቅ ኤዥያ ሀገሮች በመጀመሪያው እድገት ዘመናቸው ላይ ግን ደግሞ እነሱ ያደረጉት ደግሞ የውስጥ ቁጠባቸውን እያሳደጉ የነፍስ ወከፍ ገቢው እያደገ ተሳትፎ እያደገ ሲሄድ ከውጭ ጥገኝነት ነጻ እየወጡ የሄዱበት ሁኔታ አለ። እና እኔ በጣም አስጊ ነው ብሎ አይ ኤም ኤፍ የተናገረው ምንድን ነው የብድሩ መጠን አምሳ በመቶ የጠቅላላ ገቢውን አክሏል ባለበት ጊዜ ማን ነው የሚበደር የሚለውን ጥያቄ ነው በአእምሮዬ ለመመርመርና ለመዘገብ እየሞከርኩት። የአይኤምኤፍም ዘገባ ያስቀምጠዋል። ይሄ ሀምሳ ከመቶ አደገ የሚባለው በመንግስቱ ዋስትና የተሰጠበት ብድር ነው። አዎ፣ ምን ማለት ነው መንግስቱ ዋስትና የሰጠበት እንግዲህ፣ ብድር ከውጭ ብድር ሲገኝ ግዴታ መከፈል አለበት በታዳጊ ሀገሮች ዋናው የብድር ዋስትና የሚሰጠው መንግስት ነው። ይህም አያከራክርም። እና አከራካሪ ሆኖ የማገኘው እና አስጊ ሆኖ የማገኘው ምንድን ነው? ማን ነው ይህም ብድር የሚበደረው የሚለው ነው። ምክንያቱም ብድሩ መንግስትም ቢበደረው የፓርቲ ድርጅቶችም ቢበደሩት የመንግስት አካል የሚባሉት በኢትዮጵያ ውስጥ አንደኛ ራሱ መንግስት የሚባለው ስቴት ኤንድ ገቨርንመንት ሌላው ደግሞ የፓርቲ ኢንዳውመንቶች አሉ። ፓርቲውና መንግስቱ በፍጹም ሊለያዩ አልቻሉም። ኢትዮጵያ ውስጥ አንዱ በጣም አስቸጋሪ ሆኖ የሚያገኘው በትንተና ውስጥ መንግስትን ከኢኮኖሚው የበላይነት፣ ፓርቲውን ከኢኮኖሚ የበላይነት ለመለየት አልቻልኩም። ሞክሬያለሁ ሞክሬያለሁ፣ ሌሎችም ሞክረዋል የውጭ ታዛቢዎች ሞክረዋል፣ እኔም ሞክራለሁ፣ ነገር ግን አልተቻለም። መንግስት ተበድሯል፣ ዋስትና ይሰጣል በሚባልበት ጊዜ ይሄ ገንዘብ በኋላ ዙሮ ዙሮ መከፈል የሚከፍለው ማን ነው ብለን ብንጠይቅ የኢትዮጵያ ሕዝብ ነው የሚከፍለው፣ ብንወድም ባንወድም። እንዴት አድርጎ ይከፍለዋል የሚለውን ጥያቄ ለምሳሌ ለማስተናገድ ብንሞክር? አንድ ሶስት የሚከፍሉባቸው ዘዴዎች አሉ። አንደኛው ምንድን ነው? ኢትዮጵያ ኤክስፖርት ከምታደርገው በምታገኘው ልትከፍለው ትችላለች ብለን ለመናገር እንችል ይሆናል። ሁለተኛው ስደተኛው ብዙ ስለሆነ ሬሚታንስ የሚባለው ከውጭ ከስደተኛ በሚገኘው ገንዘብ ለመደጎም ይቻላል፣ ለመክፈል ይቻላል የሚል እንትን አለ ሌላው ደግሞ በጣም እኔ አስጊ ሆኖ የማገኘው ምንድን ነው? ብድርም በብድር ለመክፈል ይቻል ይሆናል የሚል እንትን ነው። ይሄ ከሆነ በጣም አስጊነቱ ምንድን ነው? በደቡብ አሜሪካ የሆነውና በምስራቅ ኤዥያ አንድ ጊዜ በሁለት ሺህ ሰማንያዎቹ የሆነው በአርጀንቲና የሆነው አይነት ሁኔታ አሁን በቅርቡ በግሪስ የሆነው ሁኔታ ኢትዮጵያም ውስጥ ሊከሰት ይችላል ማለት ነው። ይኸው ምንድን ነው? ብድሩ ግዴታ መከፈል አለበት። ብድሩ ለኢንቨስትመንት በሚውልበት ጊዜ ለመሰረተ ልማት ከሆነ ለምሳሌ ለሀዲድ ስራ፣ ለመንገድ ስራ፣ ለኃይል ስራ፣ ማመንጫ ስራ ወዘተ የሚሆን ከሆነ እንግዲህ ተደጋጋፊ የሆነ የኢኮኖሚ የምርት ዘርፍ ከሌለው ይሄዳ፣ ግዴታ መከፈል አለበት ማለት ነው እና ከየት እንደሚመጣ ግልጽ አይደለም፣ አልሆነልኝም። ሌላው ግን እኔ በጣም አሰቃቂና አስቸጋሪ ሆኖ የስርዓት ወለድ ችግር የማየው ምንድን ነው፣ የግል ክፍሉስ የኢትዮጵያ ምን ሆነ? የግል ክፍሉ ለመበደር አይችልም እኮ ማለት ነው አብዛኛውን ብድር የውስጥም ሆነ የሀገር ውስጥም ሆነ የውጭ ብድር መንግስትና የመንግስት ድርጅቶች የሚቆጣጠራቸው ድርጅቶች የበላይነቱን ይዘው ግዙፉን ብድር የሚይዙት ከሆነ የግል ክፍሉ ጫጩት እንደሆነ ይቆያል ማለት ነው እና ዶክተር አክሎግ እንደውዚህ ላይ ይሄ የእርሶ ብቻ ሀሳብ አይደለም፣ እርሶ ብቻ አይደለም የሚያሳስበው የዓለም የገንዘብ ድርጅት ራሱ የኢትዮጵያ ምጣኔ ሀብት ግምገማውን በየአመቱ በሚያወጣ ጊዜ በተደጋጋሚ የምጣኔ ሀብት እድገቱ የግሉ ዘርፍን ተሳትፎ በእኩልነት እንዲያውም እኩልነት ቀርቶ በጣም የቀጨጨ መሆኑን ይገልጻሉ። የብድር አገልግሎት ማግኘት በስፋት ይነሳል። ሰላሳ ከመቶ የሚሆነው የሀገር ውስጥ ብድር ከባንኮች የሚገኘውን መንግስቱ የሚበደረው ነው። አጠቃላይ ደግሞ እንደምንመለከተው አሁን በአዲሱ ዘገባ የወጣው አጠቃላይ የሀገራዊ ብድሩ መንግስቱ ዋስትና የሰጠበት ወደ 600 ቢሊዮን ብር ነው። ይሄ ገንዘብ የሄደ ያለው ደግሞ ለመንግስቱ ሰፋፊ የመሰረተ ልማትና የተለያዩ ግንባታዎች ነው። ስለ ገበያ ተወዳዳሪነት እንነጋገር እስኪ። የግሉ ዘርፍ እዚህ ላይ ምን አይነት ሚና ሊጫወት ይችላል? የመንግስቱ ወይም ደግሞ አጠቃላይ የሆኑ የድርጅታዊ ሀብት የግሉ ዘርፍ የገበያ ተወዳዳሪነት ላይ የሚኖረውን ጫና እስኪ ይግለጹልን። እንግዲህ በአገር ውስጥ ያለውንን ከባንኮች የሚገኝ ከብሔራዊ ባንክ ከማዕከላዊ ባንክ የሚገኝ ብድር መንግስት አብዛኛውን የሚወስደው ከሆነ የግሉ ክፍል ለምሳሌ ተራውንን ኢትዮጵያዊ ልውሰድ እኔ እኔ ኢትዮጵያ ውስጥ አንድ ተቋም ለመክፈት ልፈልግ በምፈልግበት ጊዜ ወደ ባንክ በሚሄድበት ጊዜ መንግስት አብዛኛውን ወይም ደግሞ የመንግስት የሚደገፋቸው ወይም ፓርቲ የሚደግፋቸው ተቋሞች ወይም ግለሰቦች የሚሻሙት ከሆነ ለእኔ የሚደርሰኝ ብድር ዝቅተኛ ይሆናል ወይም ደግሞ ከአቅሜ በላይ ዋስትና ይጠየቅብኛል ማለት ነው። ያ ከሆነ ለመወዳደር አልችልም። ለመወዳደር ካልቻልኩ አንድ ተቋም ለማቋቋም አልችልም ማለት ነው። ይሄ ግልጽ ነው። መንግስት ሊክደው አይችልም። በውጭ ምንዛሬ በኩል ለምሳሌ አንድ መሳሪያ አንድ ግለሰብ እኔን ራሴ ልውሰድ፣ ወይም ደግሞ ተራውን የጋምቤላ ሰው ልውሰድ፣ ወይም ደግሞ የአፋር ሰው ልውሰድ፣ ወይም ደግሞ የሶማሌ ክልል የኦጋዴን ክልል ልውሰድ፣ ወይም የአማራ ክልል የኦሮሞ ክልል ወይም ደግሞ የትግራይ ክልል ልውሰድ። አንድ ግለሰብ በጣም ታታሪ ነው ወይም ታታሪ ናት። ፍላጎት አለ፣ ግን አቅም የለም። መሳሪያ ከውጭ ማምጣት አለብኝ ይልና ያን ግለሰብ የውጭ ምንዛሬ ይጠይቃል። ውጭ ምንዛሬ ይገኝ አይገኝ የሚወስነው ማን ነው? የውጭ ምንዛሬ ይገኝ አይገኝ የሚወስነው መንግስት ነው ወይም ደግሞ የመንግስት ማዕከል ነው እንጂ እኔ ስለፈለኩኝ ልበደር አልችልም። አንድ ግለሰብ በራሱ ሊበደር አይችልም። ስለዚህ ጫናው እጅግ በጣም ግዙፍ ነው። ተወዳዳሪነት ሊኖር የሚችለው እኮ ሚዛናዊ የሆነ ሬጉላቶሪ ፍሬምወርክ የሚሉት የኢኮኖሚ አስተዳደሩ መመሪያ አግባብ ያለው መሆኑ አለመሆኑ እኮ ነው የሚወስነው። አድሎ ከሌለ እኔ አድሎ በምልበት ጊዜ የጎሳ አድሎ ብቻ ማለት አይደለም፣ እሱ ብቻ አይደለም። አድሎ በሚባልበት ጊዜ መንግስት ጫና አድርጎ አይ ለኢትዮጵያ ኢኮኖሚ የሚያዋጣት እኔ የምሰራው ብቻ ነው፣ እኔ የምለው ብቻ ነው። ትኩረት መሰጠት ያለበት እዚህ ቦታ ላይ ነው፣ በዚህ ሴክተር ነው ትኩረት መሰጠት ያለበት የውጭ ሀገር ኢንቨስተሮችን ወደ ሀገር መጋበዝ ነው፣ እንደዚህ ለእነሱ የሚያመቻች ሁኔታ መፍጠር ነው የሚለው ካለ ጫናው በኢትዮጵያውያን ላይ በግል ለመንቀሳቀስ ለሚፈልጉ ደግሞ ችሎታ ላላቸው ኢትዮጵያውያን ትልቅ ትልቅ ሸክም ይሆንባቸዋል ማለት ነው። ዝግጅታችን ይቀጥላል። የተከበራችሁ አድማጮች ወደ ሁለተኛውና የመጨረሻው ቅንብር እናልፋለን። የጤና ፕሮግራም ነው ተከታዩ። የዘንድሮው የአእምሮ ጤና ቀንና ሙሉ ሳምንት ታስቦ ያለፈው የአእምሮ ጤና ችግር ላለባቸው ሰዎች መብቶች ልዩ ትኩረት ሰጥቶ ነበር። ባለፈው ሳምንት ዝግጅታችን የአእምሮ ጤና ሁኔታ ምን እንደሚመስልና የጤናና የእንክብካቤ አገልግሎቱን ለማዳረስ ምን እየተደረገ እንዳለ ተነጋግረናል። በአዲስ አበባ ዩኒቨርሲቲ የጥቁር አንበሳ የሕክምና ትምህርት ቤት መምህር አማካሪ ሐኪምና፣ በርካታ የአእምሮ ጤና መርሃ ግብሮችን የመሩትን ቀደም ሲልም የአማኑኤል ልዩ የአእምሮ ሕክምና ሆስፒታል ዳይሬክተር የነበሩትን ዶክተር መስፍን አርአያን ነው ያነጋገር ነው። ዶክተር መስፍን ከሶሎሞን አባተ ጋር ባደረጉት ውይይት የዛሬው የመጨረሻ ክፍል የአእምሮ ጤና ችግር ተጋላጮችን የመብቶች ሁኔታ ያነሳሉ። ዶክተር መስፍን የዓለም የጤና ድርጅት የአእምሮ ጤና ቀን አስቦ የዋለው ከሰብአዊ መብቶች ጋር አያይዞ ነው። በዩናይትድ ስቴትስ በእንግሊዝና ኢትዮጵያ ውስጥ ተከታታይ ጥናቶች መካሄዳቸውን ላለፉት ዓመታት የደብሊዩ ኤችኦ መግለጫ ይናገራል። እና የደብሊዩ ኤችኦ የአእምሮ ጤና ጉዳይ አስተባባሪ ሚሼል ፋንክ በሰጡት መግለጫ ያየን ያለ ነው ይልቅ በሁሉም ሀገሮች ውስጥ በየህክምና ተቋማቱ ያሉ የአእምሮ ህሙማን የሁከትና የአመጻ አድራጎቶች ሲፈጽምባቸው ለወሲባዊ ጥቃት ሲጋለጡ ነው ተዘግቶባቸው ወይም እንቅስቃሴዎቻቸው ተገድበው ነው የሚኖሩት እጅና እግሮቻቸው ራሳቸውም ታስረው ነው የሚያዙት ያለ ምግብና ያለ ውሃ በቆሻሻና ጽዳት በጎደለ ሁኔታ ንጽህናቸው ተጓድሎ ይኖራሉ ለብዙ ዓመታት ካለበለዚያም ለቀር የህይወት ዘመናቸው ሁሉ እንዲሁ ተረስተው ይዘልቃሉ። በዚህ ህመም ምክንያት የተንገላቱ እየተሰቃዩ ያሉ ሰዎች ወይም የተጋለጡ ሰዎች ቢያንስ ቢያንስ ከአስር እስከ ሀያ ዓመት ቀድመው ይሞታሉ። ከአጠቃላዩ ህዝብ የመደበኛ የእድሜ ጣሪያ ከአስር እስከ ሀያ ዓመት ያጠረ ነው የእነሱ እድሜ ስፋት ያለውን የሰብአዊ መብቶች አያያዝና የደህንነት አያያዝ ሁኔታ ነው ያወጣው። ይሄ ምን ያህል ነው? በኢትዮጵያ ያለው እንግዲህ የተባለው ነገር ኢትዮጵያን የተለየች አያደርጋትም። ምናልባት ኢትዮጵያን የተለየች የሚያደርጋት ባህሏና ህብረተሰቡ እንደው ለደከመ ለተጎዳ ያለው አመለካከት የሃይማኖት ተቋሟቸው የሚሰጡት ርኅራዬ የተሞላው ድጋፍ መሆኑን በአንድ በኩል እናይና፣ በሌላ በኩል ግን በተለይ ከአካል ተጎጆች ይልቅ በተለያዩ ምክንያቶች የአእምሮ ጤና ችግር ተጎጂዎች የበለጠ ለብዙ ነገር ተጋላጮችና ተጎጂዎች ናቸው። ይሄ በትክክልም ጥናቱም ብቻ ሳይሆን እኛም በየዕለቱ ስራ የምናየው ነው። እና የዓለም ጤና ድርጅት አቶ ሰለሞን ቀደም እንዳልከው እና የዓለም ጤና አጠባበቅ ፌዴሬሽን ባለፉት ሀያ ሶስት ዓመታት የዓለምን ጤና ቀን ማክበር ጀምረዋል። በየዓመቱ የተለያዩ ሞቶዎች አሉ። ለምሳሌ በአንድ ወቅት ያለ አእምሮ ጤና ጤና የለም የሚል ነበር። ትክክል ነው። ይሄ የአንድ ዓመት ሞቶ ብቻ ሳይሆን የሁልጊዜም ነው። ምክንያቱም ብዙ አካል ጎድሎ አእምሮ ጤና ካልተሟላ ሊፈራርስ ይችላል። ብዙ አካልም የተሟላ ሆኖም የአእምሮ ጤና ወሳኝ ነው እና የአእምሮ ጤና ሁሉንም ገዢ ነው ብለን እናምናለን። ደግሞ ትክክልም ነን ብለን እናምናለን። እና እንግዲህ ወደ ሀገራችን ስንመጣ ችግሮቻችን በጣም ሰፊዎች ናቸው። እኛ ባህላዊ አገር ነን እና የጤና የማዳረሱ አቅማችንን ከየጊዜ ወደ ጊዜ እየጎለበተ ብናመጣም አሁንም ቢሆን እንደ አካላዊ ችግር ካለባቸው በባሰ ሁኔታ የአእምሮ ጤና ችግር ያለባቸው ሰዎች መጀመሪያ በተለይ በገጠር የሚሄዱባቸው ወደ ባህላዊ ሕክምናና ሃይማኖታዊ የሕክምና ተቋማት ነው እና ቶሎ ብሎ ወደ ሕክምና ቦታ የማድረሱ ነገር አሁንም የተሳካለት ነው ማለት ባይቻልም ካለፉት ዓመታት የተሻሉ ሁኔታዎች አሉና ወደ መብታቸው ስንመጣ፣ አዎ የአእምሮ ጤና ችግር ያለባቸው ከፍተኛ የአእምሮ ጤና ችግር ምክንያቱም የአእምሮ ጤና ችግር ስንል ቀላል መካከለኛና ከባድ ብለን መፈረጅ እንችላለን። ከባድ የምንለው የሳይኮሲስ ስኪዞፍሬኒያ የመሳሰሉትን፣ እና ራስን የመርዳት አቅም ማነስ፣ የእይታ መዛባትን፣ የእሳቤ መዛባትን የመሳሰሉትን የሚጨምር ነው እና በጣም ኃይለኛው የአእምሮ ህመም ነው። በተለይ በስር ሰደድ የአእምሮ ጤና ችግር የሚሰቃዩቱ ለምሳሌ በስኪዞፍሬኒያ ያለባቸው ሰዎች ቤተሰቦቻቸው አንድም ያስሯቸዋል፣ አለበለዚያም ይለቋቸዋል በመሰላቸት ባህላዊ እና ሌላ ሌላውን ከሞከሩ በኋላ በዚያ ምክንያት ለተለያዩ ችግሮች ይጋለጣሉ። ወደ ከተሞች ይሰደዳሉ እና ለየቤተ ክርስቲያንና ለየእምነት ቤቶች ታዛስር ጥገኛ ይሆናሉ እና ይህንን እንግዲህ መንግስት ሊሰብስብ ቢል በጣም ችግር ነው። በተለይ በአሁኑ ሰዓት በኢትዮጵያ ውስጥ እንኳን ከአንድ ጀምሮ እስከ ሁለት ፐርሰንቱ እንዲህ አይነቱ ከፍተኛ የአእምሮ ጤና ችግር ያለባቸው ነን ብላቸው ብለን ብናሰላ ይሄ ቁጥር እንግዲህ ከዘጠኝ መቶ ሺህ እስከ አንድ ነጥብ ስምንት ሚሊዮን ገደማ የሚደርስ ነው። ስለዚህ በጣም እነ እንግዲህ ከፍተኛ የአእምሮ ጤና ክብካቤ የሚያስፈልጋቸው በዚ ቅጽበት ይህን በምናገርበት ጊዜ ሆስፒታል ውስጥ ገብቶ ትክክለኛውን እርዳታ ማግኘት ያለባቸው ናቸው እና ይህንን በምናይበት ጊዜ ገና ብዙ መስራት ይጠበቅብናል። መብትንም በተመለከተ እንዳልከው ነው። በተለይ ለሕፃናትና የአእምሮ ጤና ችግር ሲዳመር ችግሩ ይወሳሰባል። ሴቶችና ከፍተኛ የአእምሮ ጤና ችግር በሚጨመርበት ጊዜ ደግሞ እጅግ ይወሳሰባል እና በዚህ ጊዜ ሴቶች በተለይ ወይም ወጣት ሴቶች ለተለያዩ አደጋዎች ወሲባዊ ጥቃትን ጨምሮ ሊጋለጡ ይችላሉ እና እንግዲህ በአጠቃላይ ማድረግ የሚቻለው መንግስት እና ህብረተሰቡን በማስተባበር ከሁሉም በላይ ደግሞ የአእምሮ ጤና ወዳጆችን ማህበራትን በማጠናከር በተለይ ኢትዮጵያ ውስጥ በአሁኑ ሰዓት የሚያበረታታው እንደ መቄዶኒያ ያሉ እንደ ጌርጌሶን አይነት እንደ አሁን ቀደም ብዬ እየጠቀስኩት የአእምሮ ጤና ክብካቤ ማህበር የመሳሰሉት በመንግስትም ዙሪያ ሎቪ በማድረግ ወይም መንግስትንም በመቀስቀስ የራሳቸውንም ነዋይ ማሰባሰብ እና በቀጥታ ኃላፊነቱን በመውሰድ በማስተማር እና ህይወታቸውን ማስከበር ያቃታቸውን ከፍተኛ የአእምሮ ጤና ችግር ያለባቸውን ሰዎች በጋራ የእነሱን መብት በማስከበር ብዙ መስራት ይቻላል ብለን እናስባለን። ከህግስ አኳያ ረቆ የሚወጣ ሰብአዊ መብትም ሆነ የዜግነት መብት ሌሎች መብቶችንም በማስከበር በኩል የሚሰራ ስራ አለ። ህጉ ከፍተኛ የሆነ የአእምሮ ጤና ችግር ያለባቸውን ከዛም በላይ ደግሞ የእድገት ችግር ያለባቸውን ከሕፃነታቸው ጀምሮ የእድገት ውስንነት የመሳሰሉትን በተመለከተ ከታች ጀምሮ እስከ ላይ ድረስ ያለውን ጥበቃ ያደርጋል። እንግዲህ ህጉ የሚያቅተው ነገር ቢኖር እስካሁንም ድረስ የአቅም ውስንነትንም ያመላክታል። በከፍተኛ የአእምሮ ጤና ችግር ውስጥ ገብተው ነገር ግን በተደጋጋሚ ለሆነ ችግርን በራሳቸውም ላይ በሌላውም ላይ ሊያደርሱ የሚችሉ በከፍተኛ ሁኔታ እየተጠበቁ ህክምናቸውን እያገኙ የሚያስፈልገውን የመድኃኒትም ሆነ የምክክር የመሳሰሉን አገልግሎት ለረጅም ጊዜ የሚያገኙበት ከፍተኛ ጥበቃ ያለበት ተቋም ገና አልመሰረትም። በሌላው ሀገር እንደ ማክሲመም ሴኪሪቲ የሆነ የአእምሮ ጤና ችግር ያለባቸውን መርጃ አካባቢዎች ማለት ነው። ይሄ እንግዲህ አንዱ ነገር ሲሆን፣ ሌላው ግን ትልቅ ግንዛቤ ሊወሰድ የሚገባ ነገር ቢኖር የአእምሮ ህመም ወይም የአእምሮ ጤና ችግር ሲባል ህመሙ አለ። ሌላው ደግሞ ከፍተኛ የሆነ የባህሪ ችግር አለ። በሶስተኛ ደረጃ ደግሞ ከሱስ አምጪ ነገሮች ጋር በተያያዘ ሳይፈለግ የሚመጣ ችግር አለ። በተለይ ይሄ እንዲህ ዐይነቱ ወጣቶችን አልኮል ሊሆን ይችላል እና የተደበላለቁ ሱስ አምጪ ነገሮችን በመውሰድ ሊሆን ይችላል መልትፕል ድራግ አቢዝ የምንለው ነው እና እነኚህን ሰዎች አስፈላጊውን ሕክምና ካገኙ በኋላ አስፈላጊውን የተሀድሶ ሕክምና ህክምና ወይም ሪሃብሊቴሽን ሴራፒ የምንለው የሚያገኙበት ማዕከላት አሁንም ውሱን ናቸው ማለት እችላለሁ። በተለይ ሪሃብሊቴሽኑ ላይ የሚሰሩ ስለዚህ ህጉ በተለይ ወንጀለኛ መቅጫው በትክክል ነገሮችን ቢያስቀምጥም አሁንም ቢሆን እና የስትራቴጂክ ፕላኑ የሚቀጥሉት አምስት አመታት የአእምሮ ጤናን በተመለከተ ቢወጣም አሁንም ትክክለኛ የሆነ ሜንታል ሄልት ሌጅስሌሽን ወይም ደግሞ የአእምሮ ጤና ህግ በትክክል ተረቆ በትክክል በተገቢው ሁኔታ ስራ ላይ መዋል እንዳለበት አምናለሁ። ይሄ በሂደት ላይ ይመስለኛል። ለምን የጤና ጥበቃ ሚኒስቴር አሁን ከቅርብ ጊዜ ወዲህ ለመጀመሪያ ጊዜ የሜንታል ሄልስ ደስክ አቋቁሟል። ይኸውም እንግዲህ የአእምሮ ጤናን የሚከታተል በአገሪቱ በሙሉ ያለውን የሚከታተል ነው። ቀድሞ አብዛኛውን ይህንን መሰል ስራ የሚሰራው አዲስ አበባ የሚገኘው የአማኑኤል ስፔሻላይዝድ የሆነ የአእምሮ ሕክምና ተቋም ነበር እና ምናልባት ይሄ እንግዲህ ሊሰራና ውጤታማ ሊሆን ይችላል ብዬ የማስበው ጉዳዩ በቀጥታ የሚመለከታቸው እንደ ፍትህ ሚኒስቴር እንደ ሰራተኛና ማህበራዊ ጉዳይ ሚኒስቴር ለጤና ጥበቃ ሚኒስቴር እና ሌሎች የትምህርት ተቋማትና የአገልግሎት ሰጪ ተቋማት በጋራ ሆነው የሴቶችና የህጻናት ጉዳይ ሚኒስቴር አሁን ደግሞ የወጣቶችና አዲሱ የስፖርት ሚኒስቴር የሚባለው እነህ ነኝ በጋራ ሆኖ ብዙ ስራ ይጠበቅባቸዋል። ምክንያቱም ስለ መብት ስናወራ እንግዲህ፣ ስለ ግዴታ ስናወራ መብት ይመጣል። አሁን እንደምታውቁት ሀገራችን ከቅርብ ጊዜ ጀምሮ በአመት ስድስት መቶ ሺህ የሚሆኑ ወደ ከፍተኛ ዩኒቨርሲቲ ተቋማት የሚገቡ ይኖሯታል። ይሄ ማለት ስድስት መቶ ሺውም አዲስ አበባ ይሆናሉ ማለት ሳይሆን አብዛኞቹ የወላጅ ቤተሰቦቻቸውን ቤት እየራቁ ይሄዳሉ ማለት ነው። ስለዚህ እነህ ወጣቶች ከፍ ሁለተኛ ደረጃ ትምህርት ቤት ወጠው ወደ እነኚህ ትልልቅ ተቋማት ሲገቡ ጥበቃ ያስፈልጋቸዋል። ጥበቃ ማለት ከሦስት አምጪ ነገሮች ጥበቃ ማለት የማጥኛ ተቋማቸው ምቹ መሆኑን፣ ላይብራሪዎቻቸው ቤተ መጽሐፍ ማለት ነው፣ የስፖርት ተቋሞቻቸው እና ዙሪያቸውን ደግሞ በአልፎ አልፎ እንዳሸን ከሚፈሉት የጫት ቤቶች፣ የመጠጥ ቤቶች፣ የመሳሰሉት የጸዱ መሆን አለባቸው እና ልጆች ያለምንም መሳቀቅ ማንኛውም የሀገራችን ክፍል ሄደው በትክክል ትምህርታቸውን በውጤታማነት ጨርሰው ወደ ሀገራቸው ልማት ላይ መዋል መቻል አለባቸው እና እንግዲህ መብት ስንል በጣም ሰፊ ነው። አቶ ሰለሞን አሁን እንግዲህ እንዳሉኝ በለጋ መሰራት እንዳለበት ሲጠብቅ አምናለሁ። በእርግጥ በሰው ኃይል የተሻለ ሁኔታ ላይ ብንደርስም፣ ነገር ግን አገልግሎቱን በየደጃፉ ላይ ማቅረቡ እና የህሙማንን መብት መጠበቁ የተወሰነ መሻሻል ቢያሳይም ለምሳሌ አሁን በቅርቡ አዲስ አበባ ውስጥ መንገድ ላይ የሚዞሩ አስተዋይ አጡት ሰዎች ሙማን የአማኑኤል ሆስፒታልም፣ መቄዶንያም፣ ጌርጌሶም በተለያየ የመንግስትም የግልም ተቋማት የገፈርሳውን የአእምሮ ህክምና ታድሶ ተቋምን ጨምሮ የተለያዩ ሙከራዎች ይደረጋሉ። ያ ማለት ግን አባይን በጭልፋ ነው። ቅድም ያልኩ ቁጥር በጣም ሰፊ ነው። አንድ ነጥብ ስምንት ሚሊዮን በጣም ብዙ ነው። ይሄ እንግዲህ አእምሮ ህመምተኛ ነው። እዚህ ላይ የባህሪ ችግር ከሱስ ጋር የሚመጡ የመሳሰሉትን ችግሮች ሲጨምረው ቁጥሩ እንደው የሚያዘናጋ ቁጥር አይሆንም እና ብዙ መስራት እንደሚጠበቅብን ይገባኛል። ዶክተር መስፍን አርአያ መቼም ቅድም እንዳሉት የአእምሮ ጤና የሁሉም ጤና መሰረት ነው እና ወደፊትም መለስ እያለን እንደተለመደው የእርስን ምክርም ልምዶን ማካፈልም እንደዚሁን ጠይቃለን። እጅግ በጣም አድርጌ አመሰግናለሁኝ ለጊዜው እና ለማብራሪያው ዶክተር መስፍን እኔም ስለሰጣችሁኝ በጣም አመሰግናለሁ እንግዲህ እዚህ አመት ሞቶ ሰብአዊ ክብር ለአእምሮ ህሙማን ነው እና ይህንን እንግዲህ እድል ፈጣችሁኝ፣ ስለዚህ ለመናገር ስላስቻላችሁ በድጋሚ እግዚአብሔር ይስጥልኝ። መልካም ምሽት ተላለፉላችሁ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ሽብርተኞች ሁሌም ቢሆን የመግደል የነፍስ ማጥፋት አጀንዳቸውን ለማሳካት የማይነጥፍ ገቢ ይሻሉ። ይህን ርኩስ ዓላማ በመከተልና በመፈጸም ረገድ አይሲል ወይም ዳኤሽ በግንባር ቀደምትነት ይጠቀሳሉ። ለዚህ ስኬት ደግሞ በቁጥጥራቸው ስር በሚገኙ አገሮች ላይ ከባድ ቀረጥ መጫን ማስከፈል ነው። ዳኤሽ ገንዘብ የሚያከማቸው በቁጥጥሩ ስር ባሉ ድንበሮች በኩል በሚያልፉ ቁሳቁሶችና የንግድ ሸቀጦች ላይ ቀረጥ በገፍ በመሰብሰብ ነው። ሰሜን ኢራቅ ውስጥ ለመንገድ ቀረጥ በሚል 200 ዶላር፣ በዮርዳኖስና በሶሪያ ድንበሮች በኩል ለሚገቡ የጉምሩክ ቀረጥ በሚል 800 ዶላር ያስከፍላል። በተጨማሪም አይሲል በቁጥጥር ስር ባሉ ግዛቶች በብዙ መቶ ሚሊዮን ዶላርስ የሚገመት ገንዘብ በየአመቱ እንደሚሰበስብ የዩናይትድ ስቴትስ መንግሥት ይፋ ያደረገው እውነታ ነው። ይህ አይነቱ የገንዘብ ማሰባሰብ ደግሞ ሕገወጥ መሆኑ ይታወቃል። የሚያስገርመው እነዚህ ከቀረጥ የሚገኙ ገቢዎች በዳኤሽ ስር ለሚገኙ ህዝቦች ጥቅም ከመዋል ፈንታ ጭራሹኑ ወደ ሆስፒታል ለመሄድም ሆነ የጤና ምርመራ ለማድረግ እድላቸውን ማሰናከሉ ነው። የኢራቅ ምክር ቤት የዳኤሽን የቀረጥ አሰባሰብ ሁኔታ የሚያጠና አንድ ኮሚቴ መሰርቷል። ምክር ቤቱ በደረሰበት ጥናትና ምርመራ መሰረትም ኒቬያ በተሰኘው ክፍለ ሀገር ከሚኖረው ህዝብ ዳኤሽ በየወሩ ወደ 11 ሚሊዮን ዶላርስ መሰብሰቡ ተረጋግጧል። ጄኔሬተር የሚጠቀሙ የሞሱል ክፍለ ሀገር ነዋሪዎች በእያንዳንዱ አባወራ 200 ዶላር ከፍለዋል። ፍራፍሬና አትክልት በጅምላ የሚሸጡ ነጋዴዎችን ያስከፈለው ቀረጥ በወር 200 ሺህ መሆኑም ታውቋል። ዳኤሽ ነዳጅና ሲሚንቶ ጫኝ ከባድ መኪኖችንም ቀረጥ ያስከፍላል። ለነዋሪው ሕዝብ ዘይትና ጋዝ በመሸጥም ተጨማሪ ገበያ ያገኛል። ሶሪያ ውስጥ በሚገኙ የታል ሐሜስ እና የአል ሐሳካ ገበሬዎች ላይም ቀረጥ ተቀጥሏል ይህን ከገበሬው ላይ የሰበሰበውን ገንዘብ ዛካ በሚል ለሚታወቀው ከፍተኛ እስላማዊ በዓል እንደሚያውለው ሐሰተኛ መረጃ ይሰጣል። ዳይሽን እየተዉ የሚወጡ ሰዎች የዚህን ሽብርተኛ ቡድን አካሄድ ከማጋለጥ ወደ ኋላ አላሉ። የቀድሞ የዳይሽ አባል የነበረው ሳዳም አል ጀማል የዳይሽ የሃይማኖት አባቶች መመሪያቸው የገንዘብ ፍቅርና ሥልጣን እንጂ ሃይማኖት አይደለም ብሏል። አይሲል ተሸንፎ የመጨረሻውን ውርደት ሊከናነብ ይችል ዘንድ ዩናይትድ ስቴትስ እስትራቴጂካዊ ዋነኛ ትኩረት የዳኤሽን የገቢ ምንጭ ማድረቅ ነው። ለዚህም ነው ዩናይትድ ስቴትስ ከ65 ሸሪክ አገሮች ጋር ጸረ አይሲል እንቅስቃሴ የምታካሂደው። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የምሽቱ ፕሮግራማችን ከማብቃቱ በፊት ታጫጭር ዜናዎች እናሰማለን። የዩናይትድ ስቴትስ ብሔራዊ የሳይንስ አካዳሚ በያዝነው ሳምንት ይፋ ባደረገው ጥናት መሰረት በምዕራብና በማዕከላዊ አፍሪቃ የአንበሶች ብዛት እየተመናመነ ነው። በምዕራብና በማዕከላዊ አፍሪቃ አራት መቶ አንበሶች ብቻ እንደቀሩ በሃያ ዓመታት ጊዜ ውስጥ ደግሞ ሁለት መቶ አንበሶች ብቻ እንደሚቀሩ ፊሊፕ ሄንሸል የተባሉ ተመራማሪ አሶሽትድ ፕሬስ ለተባለው የዜና አገልግሎት ገልጸዋል። በታንዛኒያ ፕሬዝዳንታዊ ምርጫ የገዢው ፓርቲ ተወዳዳሪ ጆን ማጉፉሊ እየመሩ መሆናቸውን ዛሬ የወጣው ቀዳሚ ውጤት አሳይቷል። ይሁንና ባለፈው እሁድ የተካሄደው ምርጫ እየተቆጠረ ባለበት በአሁኑ ወቅት በርካታ የካቢኔ ሚኒስትሮች በፓርላማ የነበሩት መቀመጫዎችን እያጡ ነው። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና አዳነች ፍስሃየንን አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። you oh,